ሞሲሳ አጋ ይባላለሁ። የዚህ ዓመት የኦሳ ኦሮሞ ስተዲስ አሶሴሽን ፕሬዚደንት ነኝ። ዶክተር ሙሲ ሳብ ሰሞኑን ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እንዲደርስ የላካችሁትን ደብዳቤ ለውጭ ጉዳይ ሚኒስቴር አስገብታችኋል። ከትናንትና በስቲያ ነው ደብዳቤው የተጻፈው፣ ማክሰኞ ማለት ነው። ሜይ 7 2013 ነው የሚለው አዎ። ምንድን ነው ሀሳባችሁ ይህንን ደብዳቤ ስታዘጋጁ ስትጽፉ፣ ሚስተር ጆን ኬሪ ወደ ኢትዮጵያ ለመሄድ እየተዘጋጁ ናቸው የሚል ሚዲያ ላይ ስለሰማን ከዚህ በፊት ደግሞ በኢትዮጵያ ላይ በኦሮሞ ሕዝብና በሌሎች ሕዝቦች ላይ የሚደርሰው በኢትዮጵያ መንግስት በኩል የሚደርሰው የሰብአዊ መብት ረገጣ እንደሚያሳስበን በተደጋጋሚ ደብዳቤ ጽፈን ስለነበረ፣ አንደኛ አላስደሰተንም። ከኢትዮጵያ መሪዎች ጋር እሳቸውን የሚያክል የተከበረ የአሜሪካ መንግስት ባለስልጣን ይሄንን የሰብአዊ መብት ረገጣ በሚያካሄድ መንግስት ጋር ግንኙነት ሄዶ ኦፊሻል ማድረጉ አልተደሰትንም። አለመደሰታችንን ነው የገለጽ ነው። በሁለተኛ ደረጃ ደግሞ ኦኬ ከሄዳችሁ ደግሞ መሄዳችሁ ካልቀረ እነዚህ እነዚህን ጥያቄዎች ጠይቁ ይሄንን መንግስት ብለን እንደ አንድ ሶስት የሚሆኑ ዲማንዶችን ነው ያቀረብነው። እንዲጠይቁ ማለት ነው። ደብዳቤያችሁ ላይ የማየው ወደ አፍሪካ ጉብኝት ማድረጎ የሚያስደስተን ነው። እንደውም ዩናይትድ ስቴትስ በአፍሪካ ጉዳይ ላይ ይበልጥ በመግባቷ አድናቆታችንን እንገልጻለን የሚል ሀረግ አነባለሁኝ። ወደ አፍሪካ መሄዳቸው እኛ አንቃወምም። ለምሳሌ የአሜሪካ መንግስት ኢትዮጵያንም ሆነ ሌሎች አገሮችን ቢረዳ ተቃውሟችን እዛ ላይ አይደለም። አሁን ችግሩ ያለው እርዳታው የማይገባበት ቦታ ነው የሄደው። ይህንን እርዳታ ተጠቅሞ በስልጣን ላይ ያለው የኢትዮጵያ መንግስት ይህንን እርዳታ ተጠቅሞ አገሪቱን እያለማ አይደለም። እያደረገ ያለው ጠመንጃ እየገዛበት፣ ታንክ እየገዛበት፣ እንደ ኦሮሞ ያሉትን ህዝቦች የሚያፍንበት ሴኪሪቲ እያሰለጠነ፣ ለሰብአዊ መብት ረግጣ ነው የሚጠቀምበት። እንግዲያውስ ገንዘባቸውን ከሰጡ ከረዱ ይሄ ገንዘባችን የት ነው የሚሄደው? የሚለውን መጠየቅ ኃላፊነት አለባቸው። እንዲያውም እኛ የሚሰማን የአሜሪካ መንግስት የሰብአዊ መብት ረገጣውን በተዘዋዋሪ እንዳካሄደብን ነው የሚሰማን። ለምን እሱ ነው የሚረዳው፣ እሱ ነው ያን መንግስት ቀጥ አድርጎ የያዘው እና ያ ነው የተቃውሟችን መነሻ የዩናይትድ ስቴትስ መንግስት የሚሰጠው እርዳታ ወዴት እንደሚሄድ አይከታተልም የሚል እምነት አላችሁ። ወል ሊከታተል ይችል ይሆናል ግን ተግባራዊ አላደረገውም። ይህ መንግስት ሰብዓዊ መብት ረገጣውን ቀጥሎበታል። ሰዎች አሁንም ይታሰራሉ፣ በየጊዜው ይታሰራሉ፣ ይገደላሉም ጭምር። ይህ መንግስት በማን አለብኝነት ህዝቡ ለዘመናት የኖረበትን ከቄው አፈናቅሎ ለውጭ ሀገር ኢንቨስተሮች እየቸበቸበ ነው። ይመለከታል የአሜሪካን መንግስት ዝም ብሎ ይመለከታል እንግዲህ ተከታተለ የምትለው፣ ተከታትሎ ወይ ይሄንን እያደረጋችሁ ስለሆነ አቁም ካለ ነው። እስካላለ ድረስ እኔ መከታተሉ ተከታትሏል ብዬም አልወስድም። እኔ በበኩሌ ማለት ነው። ጥያቄዎቻችሁ ለመሆኑ አሁን ለውጭ ጉዳይ ሚኒስትር ጆን ኬሪ ያቀረባችኋቸው ምንድን ናቸው? ሶስት ነገሮችን ነው ባጭሩ፣ ሶስት ነጥቦችን ነው። አንደኛ ከኢትዮጵያ መሪዎች ጋር በሚገናኙበት ወቅት በኢትዮጵያ ውስጥ የታሰሩ የፖለቲካዊ እስረኞች በሙሉ እንዲፈቱ ጫና እንዲያሳድር፣ እንዲጠይቅ እንዲያውም ስፔሲፊክሊ እስረኞች እስካልተፈቱ ድረስ እርዳታም አታገኙም ብለው እንዲነግሯቸው ነው የምንፈልግ የተወሰኑ ሰዎች ስም ዝርዝር ጠቃቅሰናል፣ ግን መጥቀስ አይቻልም። ምክንያቱም በአስር ሺዎች የሚቆጠሩ ነው፣ ከኦሮሞ ብቻ የታሰሩ። እኛ ብዙ መረጃ አለን። በእስር የሚማቅቁ ማለት ነው፣ ሙስሊሞች ለምሳሌ፣ የሙስሊም ሊደሮች ታስረዋል። እና አቶ በቀለ ገርባ እና አቶ ኦልባና ሌሊሳ የመሳሰሉ የኦፖዚሽን መሪዎች ታስረዋል። ሌሎች ሲቪል የሆኑ ሰዎች ተጠርጥረው ቴሮሪስት ተብለው መንግስቱን የሚቃወም በሙሉ እንደታሰረ ነው፣ ከሁሉም የህብረተሰብ ክፍል ማለት ነው እና እነዚህ ሰዎች እንዲፈቱ በተለይ በተለይ ደግሞ አስረግጠን ጠየቅ ነው። ይሄ መንግስት እሳቸው እዛ በሚሄዱበት ጊዜ እንደተለመደው በኢትዮጵያ የፖለቲካ እስረኞች የሉም የሚል ነው የሚነግራቸው። አዎ ትክክል ነው ያሉት። ብዙ ጊዜ የኢትዮጵያ ባለስልጣናት የሚሉት በሚሰሩት ስራ ወይም በመናገራቸው ወይም በፖለቲካ ተቃውሟቸው ወይም በእንቅስቃሴያቸው የታሰሩ የሉም፣ የፖለቲካ እስረኞች የሉም። በወንጀል አድራጎት ተይዘው ተፈርዶባቸው የታሰሩ ሰዎች ናቸው ነው እያሉ የሚናገሩት። ፈጠራ ነው። በጣም የሚያሳዝን ነው። ሰለሞን የፖለቲካ እስረኞች የሉም ይላሉ። የሚመሰክሩባቸው ደግሞ ራሱ የዩኤስ ስቴት ዲፓርትመንት የሚያወጣው ሪፖርት ነው። ሌላውን የሁማን ራይትስ ዎች፣ አምኒስቲ ኢንተርናሽናል ሌለማት የሚዘረዝረውን እኛ ራሳችን በግላችን የምናካሄደው ጥናት አለ፣ ስፍር ቁጥር የሌለው ያን ሁሉ እያዩ የለም የፖለቲካ እስረኛ የለም ነው የሚሉት። አይናቸውን በጨው አጥበው ማለት ነው። እንዲህ እንዳያታልሉ አቶ በቀለ ገርባ እንደ እንደና አቶ ኦልባና ሌልሳ እንደ እና እስክንድር ያስረጋ የሙስሊም መሪዎች የታሰሩ በሙሉ የፖለቲካ እስረኞች ናቸው። ይሄንን ማወቅ አለባቸው ነው። እንግዲህ አንደኛው ነጥብ እሱ ነው። የአሜሪካ መንግስት ያውቃል፣ ግን እንግዲህ ከራሳቸው ጥቅም አኳያ አይተው ይሁን ከምን እንደሆነ አላውቅም። እርምጃ አይወስዱም እስካሁን እንዳየነው። እኛ መጠየቃችንን አናቆምም። የኦሮሞ ህዝብም ሆነ ሌሎች የኢትዮጵያ ህዝቦችም ይሄ ነገር እንዲቆም እንዲጠይቁ፣ ግፊት እንዲያደርጉ ነው ጥሪዬን የማቀርቡ። ሌሎች ጥያቄዎቻችሁ፣ ሌሎች ጥያቄዎቻችን መሬት መሸጥን የሚመለከት ነው በተለይ ከኦሮሚያ ፈርታይል የሆነ መሬት እየተሸጠ ለኢንቨስተሮች እየተሰጠ ነው። በጋምቤላ እንደዚህ፣ በቤኒሻንጉል፣ በሳውዝ፣ በኖርዝም የተወሰነ ቢሆን በአጠቃላይ ህዝቡን ከኖረበት ቄ በማን አለብኝነት አፈናቅሎ ይሸጣል ለውጭ ሀገር ኢንቨስተሮች ማለት ነው። ያለፉት መንግስታት ህዝቡን ባለበት ቦታ ባሪያ የሚያደርጉ ነበሩ፣ ማለት ህዝቡን በጭሰኝነት እዛ የሚያስገብሩ የሚበዘብዙ ነበሩ፣ ግን ከመሬቱ አላፈናቀሉትም። አሁኑ ደግሞ እንደውም ይሄ መሬት አንተ አይደለም አንተን አንፈልግህም፣ መሬትህን ነው የምንፈልገው ብሎ ህዝቡን አባሮ በሀይል ማለት ነው መሬቱን ይሸጣል። እነዚህ ሰዎች ከነቤተሰባቸው የት ነው የሚገቡት? ምንድን ነው አሁን የተደረገው ያለው? ከመሬታቸው ከተፈናቀሉ በኋላ መግቢያ ስላጡ ለእነዛ ኢንቨስተሮች በርካሽ ሰራተኛ ሆኖ ለመስራት ነው የተገደዱት ሊያኖራቸው በማይችልበት ደረጃ ማለት ነው። ይሄ ትክክል አይደለም። ዴቨሎፕመንትም አመጣ እና ይሄ እንዲቆም እንዲጠይቁ ነው። ሶስተኛ ጥያቄያችን ደግሞ በአጠቃላይ ነጻነት በሀገሪቱ የለም። የፕሬስ ነጻነት፣ የመናገር ነጻነት፣ የመሰብሰብ ነጻነት የለም በሀገሪቱ አዳዲስ ህጎች ወጥተዋል የህዝቡን የሚጨቁኑበት በተለይ አንቲ ቴሮሪዝም ለው የሚባለው በደፈናው ሙሉ መፍት ይሰጣል ለመንግስት። ማንንም ሰው እንደፈለገው በቴርስት የተጠረጠረ በምን የተባለ ስታነበው ህጉ ምንም ድፍን ያለ ነው። ያንን ተጠቅሞ የፈለጉትን ሰዎች ያስራሉ፣ ይገላሉ፣ የፈለጉትን ያደርጋሉ ማለት ነው። ሌላ ፕሬስ ሎ ለመሳሰሉ ሌሎች ህጎች አሉ። እነዚህን እንዲፍቅ ሬዲዮ ጣቢያዎችን ጃም ማድረግ እንደ ቪኦኤ የመሳሰሉትን ሬዲዮ ጣቢያዎች ጃም ማድረጉን እንዲያቆም፣ ኦፖዚሽን ዌብሳይት ብሎክ ማድረጉን እንዲያቆም፣ እንግዲህ በአጠቃላይ የሀገሪቱ ህዝቦችን የሰብአዊ መብቶች እንዲያከብር እንዲጠይቅ። እነዚህ ናቸው እንግዲህ ያቀረብ ናቸው ጥያቄዎች። ቀደም ሲል ባነሱልኝ ነጥብ ላይ በተለይ የፖለቲካ de gente de fato ጆን ኬሪ እንዲጠይቁ በጠየቃችሁበት ላይ በአስር ሺዎች የሚቆጠሩ የኦሮሞ ተወላጆች እስር ቤት አሉ፣ የተወሰኑትም የሞት ፍርድ የተፈረደባቸውም አሉ የሚል አስፍራችኋል። አንደኛ የተጨበጠ ማስረጃ አላችሁ ወይ? በእጃችሁ ላይ የታሰሩ ሰዎች የት እንደሚገኙ፣ በምን ሁኔታ እንደሚገኙ፣ ስንት እንደሆኑ። ሁለተኛ እናንተ እስከምታውቁት ድረስ የሞት ፍርድ የተፈጸመበት አለ ወይ? ከእነዚህ መካከል በዚህ ከፖለቲካ ጋር እናንተ ከምታነሱ ጥያቄ ጋር ተያይዞ የተፈረደበት ወይም ታስሮ የነበረ የሞት የሞት ፈርድ የተፈረደበት እና ከሁለት አመት በፊት ተፈርዶበት ከመጨረሻው ጥያቄ ለመጀመር ማለት ነው ተፈርዶበት ይሙት አይሙት የማናውቀው አለ። እዛም ላይ ጠቅሻለሁ። መስፍን ነበቤ ይባላል። ሌሎች ደግሞ ዝም ብሎ የሚገደሉ አሉ፣ ማአት አለ። እነዚህ በዚች ደብዳቤ ላይ እኛ ለመጥቀስ አንችልም እንጂ በየጊዜው ሪሰርቸቻችን የሚያወጡት ዶክመንት ተከምሮ ነው ያለው ከህግ ውጭ ማለት ሆኖም ውጪ የተገደሉ ከእስር ቤት ተጎትተው የተገደሉ ሰዎች አሉ። ለምሳሌ ቱ ታውዘንድ ሰቨን አካባቢ ነው ይመስለኛል የዛሬ አምስትና ስድስት አመት ማለት ነው፣ አምስትና ስድስት አመት ከሀረርጌ ክፍለ ሀገር ወደ ሀያ የሚሆኑ ሰዎች ስም ዝርዝራቸዋለን። በእናንተ ሬዲዮ ጣቢያ ሁሉ ተላልፈዋል። አንደኛዋ እንዳውም የአስራ አራት አመት ሴት ልጅ ጅብ በልቷት እናትየዋ ጸጉሯን ብቻ ነው ተሸክማ የገባችው። ፈልጋ ማለት ነው። ጸጉሯ እንደተጎነጎነ የተሰራ ጸጉሯን ብቻ ነው ይዛ የገባችው። መዓት ነው ይሄ። ይሄ ብዬ ልነግር አልችልም፣ ግን አምጡ ውስጢ የሚለን ካለ እናቀርባለን ግን፣ በዚች በአጭር ደብዳቤ ውስጥ የተወሰኑ ሶስት አራት አምስት ሰዎችን እንደ ለምሳሌ ያህል ጠቃቅሰናል። አምጡ ከተባለ ቦታም አይበቃንም ለመዘርዘር ማለት ነው። ሌላው ከኦሮሚያ መሬቶች ላይ ኦሮሞ ገበሬዎች በኃይል እየተነሱ ነው የሚል ያሰፈራችሁት ለውጭ ኢንቨስተሮች ይሰጣሉ ብላችኋል። ከዛ በተረፈ ደግሞ የጎሳ ስም ጠቅሳችሁ ለሀገር ውስጥም ኢንቨስተሮች እንደሚሰጡ አስታውቃችሁ፣ ይሄ ስራ እንዲቆም እንዲጠይቁ ጠይቃችኋል። የውጭ ጉዳይ ሚኒስትሩን ምን ማለት ነው ይሄ የጎሳ ስም ጠርታችሁ ስትል? በሁለተኛው ጥያቄያችሁ ላይ የኢትዮጵያ መንግስት የኦሮሞ ገበሬዎችን በኃይል እያፈናቀለ መሬቱን ለውጭና ለትግራይ ኢንቨስተሮች ማከራየቱን መስጠቱን እንዲያቆም እንዲጠይቁ ይላል። አዎ፣ እዚች ላይ ትንሽ ልገልጽልህ። ለምን ትግራይ እንዳልክ ነው መሰለኝ ለማወቅ የፈለግከው አዎ። እንግዲህ ይሄ ወደ መሰረታዊው ችግ ችግር ያመጣናል። የመሰረታዊ የኢትዮጵያ መሰረታዊ ችግር አሁን ስልጣን የያዙት የኢትዮጵያ መሪዎች መሰረታቸው ትግራይ ነው ማለት ሲጀምሩ ቲፒ ኤል ኤፍ የትግራይ ነጻ አውጪ ተብለው ነው ነጻነት ግንባር ተብለው ነው የጀመሩት ትግራይን ነጻ ካወጡ በኋላ ሌሎችን በነሱ ቁጥጥር ስር ያሉ ኦሮሞዎችንም፣ ሌሎችንም ሌሎችንም አደራጅተው ኢፒአርዲኤፍ የሚል ከበር ሰጥተውት ነው አሁን ኢትዮጵያን እየገዙ ያሉት። ኢትዮጵያን ከገቡ በኋላ ጠቅላላ የአገሪቱን ኢንፍራስትራክቸርና የኢኮኖሚ መዋቅር፣ የፖለቲካ መዋቅር፣ የደህንነት መዋቅር፣ የሚሊተሪ መዋቅር፣ ሁሉን ነገር በራሳቸው ኮንትሮል ውስጥ ነው ያስገቡት። ያ ምንድን ነው የፈጠረላቸው? የኢኮኖሚውንም መዋቅር እንደፈለጉ የያዙትን የፖለቲካ ስልጣን ተጠቅመው እንደፈለጉ አማስ እንዲያደርጉ እንዲያስበሰብሱ ነው ያደረጋቸው። ስለዚህ ከዚህ የተነሳ አንዳንድ የትግራይ ተወላጆች ራሳቸው ትልቅ ከበርቴ ወይም ኢንቨስተር ራሳቸው ከውጭ ኢንቨስተሮች ጋር እኩል ተቀምጠው የኦሮሚያን እና የጋምቤላን የተለያዩ እንትኖችን የሚገዙበትና ራሳቸውም ገዢ ናቸው ማለት ነው። ሀብት አላቸው። ሀብታሞች ሆነዋል ማለት ነው። ወደ ሀብታምነት ተቀይረዋል። በዛ ምክንያት ነው ይሄንን ያልነው። ይሄንን በተመለከተ የላንድ ግራብን በተመለከተ በተለየ በተለይ ለዩናይትድ ኔሽን የጻፍነው ደብዳቤ አለ። እዛ ላይ አንዳንድ ነገሮችን ጠቃቅሰናል። በየአኑዋል ኮንፈረንስ እናካሄዳለን። ኦሳ አኑዋል ኮንፈረንስ እና ሚዲል ኮንፈረንስም በዚሁ ባለፈው ማርች እንኳን ሚዲል ኮንፈረንስ አካሄደናል። የላንድ ግራብ ጥያቄ ያልተነሳበት ጊዜ የለም እና በዝርዝር ከኔ የበለጠ በዛ ሙያ የተካኑ ሰዎች ያቀርባሉ አሉ። በዛ ላይ ነው እንግዲህ ይሄን ለዛ ነው። ይሄንን የትግራይ የሚለውን በጠቅላላ የትግራይን ሕዝብ የሚመለከት አይደለም። አዝናለሁ እንደዛ በማለታችን እናዝናለን። እንደዛም ብለው የትግራይ ተወላጆች እንዲወስዱ አንፈልግም። ግን ጥቂት የትግራይ ተወላጆች ደግሞ ባላቸው የስልጣን ያለው መንግስት የያዘውን ስልጣን መከታ በማድረግ ራሳቸውን ወደ ከፍተኛ ከበርቴ እንዳሸጋገሩ እና በመሬት መግዛቱም ሌሎችም ኢንቨስት በማድረግም ላይ ከውጭ ሀገር ሰዎች ጋር ከፍተኛ ገንዘብ ካላቸው ሰዎች ጋር ኮምፒት እንደሚያደርጉ እየታወቀ ነው። እነዛን ለመጥቀስ ነው። እንደዛ ያለ ግን እዚህ አሁን ያስገባችሁት ደብዳቤ ላይ አሁን እርስዎ የገለጹልኝን አይልም። በአጠቃላይ በደፈናው የትግራይ ኢንቨስተሮች ነው የሚለው አንደኛ። ሁለተኛ ይሄንን የእርስዎን አሁን የገለጹትን ነገር እንዴት አድርጋችሁ ነው የምታስተካክሉት ለውጭ ጉዳይ ሚኒስቴር መስሪያ ቤቱ ወይም ለውጭ ጉዳይ ሚኒስትሩ? ኦ እንዲያውም ይህንን በተመለከተ በእርግጥ በዚህ በአጭር ደብዳቤ ውስጥ ሁሉን ነገር ለመግለጽ አስቸጋሪ ስለሆነ ነው እንጂ በመጀመሪያ የላክ ነው የዛሬ አንድ ወር ገደማ ይመስለኛል፣ የላክ ነው ለዩናይትድ ኔሽንስ ሴክሬትሪ ጄኔራል የላክ ነው ደብዳቤ አለ። በዛ ላይ ይጠቅሰናል፣ አሁን ያልኩትን በዝርዝር ማለት ነው። እነዚህ የትግራይ ተወል አንዳንድ የትግራይ ተወላጆች ወደ ራሳቸው የመሬት ገዥዎች እንደሆኑ፣ ሁሉም አይደሉም፣ ጥቂት ናቸው። ግን ሌሎች ኦሮሞዎች ኢንቨስተሮች ግን ደግሞ የሉም። ፎር ዩር ሰርፕራይዝ ግን ስርዓት ውስጥ የስርዓቱ ተጠቃሚ የሆኑ የሌሎች ብሔሮች የሌሎች ብሔረሰቦችም ሰዎች አሉ። የትግራይ ሰዎች ብቻ አይደሉም ተጠቃሚዎች። ብዙ ፖለቲከኞች እንደሚናገሩት ከተቃውሞም ጎራ የቆሙት ተጎጂ የሆኑ የትግራይ ልጆችም አሉ የሚሉ አሉ። እና ይሄንን ደብዳቤ ግን ስንመለከት በአንድ ጎሳ ላይ በድፍን ያነጣጠረ ነው የሚመስለውና ትግራያን ኢንቨስተርስ አሁን በአጠቃላይ ኢንቨስተሮችን ስንመለከት በመጀመሪያ የኢኮኖሚ ሰዎች ናቸው፣ የምጣኔ ሀብት ሰዎች ናቸው። እንደው በደፈናው ኢንቨስተሮች ብሎ ማስቀመጡ ትግራይ መሆን አለመሆን ያን ያህል ፖይንቱ ጎላ ብሎ የሚታይበት ሁኔታ የለም። ግን ለመጠቆም ያህል ብቻ ያንን አስገባን እንጂ ዛትስ ናት አውር ሜን ፖይንት። እሺ፣ ሌላ እና ደግሞ ይህንን በተመለከተ እንግዳውስ የምታስተላልፍ ከሆነ አሁን ባልከው ሁኔታ ተወስዶ ከሆነ የእኛ የጻፍነው ደብዳቤ ሌሎች የትግራይ ተወላጆችም ሆኑ ሌሎች ህዝቦች ይሄንን በተመለከተ አላማችን ያህል እንዳልሆነ ሌሎች የትግራይ ጨቋኞች እንዳሉ ሁሉ ተጨቋኞችም እንዳሉ፣ የተበደሉ እንዳሉ ይሄንን አበጥረን እንደምናውቅ ለማሳወቅ እፈልጋለሁ። ሌላው ዶክተር ሞሲሳ በእነዚህ የኦሮሞ ገበሬዎች ተፈናቅለዋል በሚባሉ አካባቢዎች የት የት አካባቢ እንደሆነ፣ ስንት ገበሬዎች እንደተፈናቀሉ ተከታትላችሁ አጥንታችሁ የያዛችኋቸው መረጃዎች አሉ በዝርዝር እና ኢቭን ባለፈው ስብሰባችን ላይ ሁሉ የቀረበ ዝርዝር ዘገባ አለ በፐርሰንቴጅ። ይሄ ነገር በጣም መጠነ ሰፊ ነው። በየጊዜው ይቀርባል ይቀርባል ይቀርባል እና እዚህ ቦታ እዚህ ቦታ የሚለውን አልተዘጋጀሁበትም። ግን ጥናት ታካሄዳላችሁ? የስ በሚገባ እሺ። በሚገባ እሺ። ሌላው ዶክተር ሞሲሳ እርሶ በዚህ ቃለ ምልልስም ላይ ደጋግመው እንደገለጹልኝ በደብዳቤያችሁም ላይ ለራሳቸው ለሚስተር ኬሪ እንደገለጻችሁት በተደጋጋሚ አቤቱታዎቻችሁን ታቀርባላችሁ፣ ለዩናይትድ ስቴትስ መንግስት፣ ለተለያዩ ባለስልጣናት ካሁኑ የውጭ ጉዳይ ሚኒስትር ቀደም ትም ለሚስ ሂላሪ ክሊንተንም እንደዚሁ ያስገባችሁት ደብዳቤ ነበረ። ሌሎችም የምታቀርቧቸው ጽሁፎች አሉ ለዩናይትድ ስቴትስ መንግስት። አንደኛ መድረሻቸውን ትከታተላላችሁ ወይ? እነዚህ ደብዳቤዎች ካስገባችሁ በኋላ ሁለተኛ ተደማጭነት አላቸው የሚል ሀሳብ አላችሁ ወይ? የአሁኑስ ደብዳቤያችሁ መጨረሻው ምን ይሆናል ብላችሁ ታስባላችሁ? ተደማጭነት አላችሁ? አላውቅም። እንግዲህ ተስፋ የምናደርገው ደብዳቤያችንን ዝም ብለው ወርውረው እንደማይተዉ ነው፣ እንደሚጠይቁ ነው። አልፎ አልፎ መልስ ይሰጠናል። በተለይ ከፕሬዚዳንት ኦባማ አስተዳደር ለነሱ ዳይሬክትሊ የጻፍነው ደብዳቤ ሁልጊዜ ይመለስልናል። የሚመልሱት መልስ ግን ድስን ነው፣ እኛም የምንጠብቀው አይደለም እንግዲህ መከታተል የሚባለው እንግዲህ ደግሞ ተከታተልን፣ ሌላ ደብዳቤ መጽሐፍ፣ እንደገና ባለፈው ለምሳሌ ሰላማዊ ሰልፍ ወጥተን ነበር፣ በጃንዋሪ ላይ እንደዚሁ ሰላማዊ ሰልፍ መተን ደግሞ እንጠይቃለን እንጂ ዳይሬክት ኮንታክት አላደረግንም። በግለሰብ ደረጃ ዳይሬክት ኮንታክት ያደረግንባቸው አንድ ሁለት ጊዜዎች ጊዜያት አሉ። በእኔ ዘመን አይደለም ያ የኦሳ ፕሬዚዳንት አንድ አመት ብቻ ነው የሚቆየው። እኔ ከአንድ አመት በኋላ እንዳውም እለቃለሁ። በአጠቃላይ ተስፋ የምናደርገው የጻፍነው ደብዳቤ ዝም ብለው አይተውም። ያውቁታል እኮ አያውቁም ማለት አይደለም። ያውቁታል ግን ምን እናድርግ የሚል ነው እንግዲህ። እነሱን የሚቸግራቸው ይመስለኛል እንደሚገምተው ማለት ነው። ለምን ይቸግራቸዋል ብለው ያስባሉ? የአሜሪካ ስትራቴጂክ ኢንትሬስት አላቸው። እነሱ በኢትዮጵያ የፖለቲካል ኢንፍሉዌንሳቸውን ሉዝ ማድረግ አይፈልጉም። የማይፈልጉ ከሆነ ደግሞ ከሆነ ጋር ከሆነ አካል ጋር ግንኙነት መፍጠር አለባቸው። በዛ አካባቢ ለጊዜው ተቃዋሚዎች የኢትዮጵያ ተቃዋሚዎችም ተዳክመው ባሉበት ሰዓት በዛ አካባቢ ሀይል ያለው እነሱን ሆኜ ነው የምናገረው። እንግዲህ ትክክል ነው ማለት አይደለም። እንደዛ ብለው ያስቡ ይሆናል። ያ ግን አመለካከት ትክክል አይደለም ባዮች ነን እኛ። ትክክል አይደለም። ምክንያቱም የአሜሪካ መንግስት፣ አርቆ ማሰብ አለበት። ለፎር ጄኔሬሽንስ ማሰብ አለበት። ይሄ መንግስት ለጊዜው ጠንካራ ቢመስልም ይወድቃል፣ እንደ ማንኛውም መንግስት። ከወደቀ ደግሞ የህዝቡን ልብ የኢትዮጵያን ህዝብ ልብ ማሻከር የለበትም። የአሜሪካ መንግስት ወገንተኝነቱን ከህዝቡ ጋር ማድረግ አለበት ብለን ነው ጥያቄያችንን በተደጋጋሚ የምናቀርበው። ዶክተር ሞሲሳ አጋ የኦሮሞ ጥናት ማህበር ፕሬዚደንት፣ በጣም አድርጌ አመሰግናለሁኝ። ለጊዜው አመሰግናለሁ ሰለሞን